ቤተ እስራኤላውያን ራስ ተፈሪያንና ከፍተኛ አስተዋጽኦ ያደረጉ ሌሎች የውጭ ሀገሮች ዜጎች የትውልደ ኢትዮጵያ መታወቂያ እንዲሰጣቸው መወሰኑን የውጭ ጉዳይ ሚኒስቴር አስታውቋል። የዚህ መብት ተጠቃሚ የሆኑ ሰዎች ወደ ኢትዮጵያ ለመግባት ቪዛ አይጠየቁም፣ ለመቆየትም ሆነ የመኖሪያ ፈቃድ አያስፈልጋቸውም። ሌሎች መብቶችም እንደሚኖሯቸው ተደንግጓል። እስክንድር ፍሬው ተጨማሪ ያለው፦ አዲሱ መመሪያ የተዘጋጀው የኢትዮጵያ ተወላጅ የሆኑ የውጭ ሀገር ዜጎችን በትውልድ አገራቸው የተለያዩ መብቶች ተጠቃሚ ለማድረግ የወጣውን አዋጅ ቁጥር 27 እዝባር 1994 መነሻ በማድረግ መሆኑ ተገልጿል። ኢትዮጵያ ተወልደው ኢትዮጵያ ያደጉና ዛሬ በአይሁዳዊቷ አገር የሚኖሩ 150 ሺህ ቤተ እስራኤላውያን፣ ከበርካታ አስርት ዓመታት በፊት ጀምሮ በኢትዮጵያ የኖሩ ለጸረ ፋሽስት ትግሉም አስተዋጽኦ ያደረጉ የራስ ተፈሪያን እምነት ተከታዮች መመሪያው ከሚመለከታቸው መካከል ናቸው። ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ የውጭ ሀገር ዜጎችም እንደዚሁ መመሪያው ይመለከታቸዋል። ይህንን አዲስ መመሪያ ይፋ ያደረጉት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በተጠቀሱት ሶስት ስብስቦች የተካተቱና መመሪያውን የሚያሟሉ ሁሉ ተጠቃሚ እንደሚሆኑ ተናግረዋል። በመመሪያው መሰረት የተቀመጡ መስፈርቶችን የሚያሟሉ አመልካቾች የትውልደ ኢትዮጵያውያን መታወቂያ ማግኘት እንዲችሉ ወስኗል። ይሄ ውሳኔ ከረጅም ጊዜ በፊት በእነዚህ ሶስት አካሎች ሲቀርብ የነበረ ጥያቄን የሚመልስ ነው። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ደግመዋለው የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ትውልዳቸው ኢትዮጵያዊ የሆኑ የውጭ ሀገር ዜጎች የዚህ እድል ተጠቃሚ የሚሆኑበት መመሪያ ወጥቷል። መመሪያው ከኢትዮጵያ ጋር የተለየ ቁርኝት ያላቸውን የውጭ ዜጎች ከማስተናገድ አንጻር የነበረውን የአሰራር ክፍተት እንደሚደፍንም ቃል አቀባዩ አብራርተዋል። በሀገራችን መደበኛ ነዋሪ የሆኑና በልዩ ሁኔታ ለሀገራችን አስተዋጽኦ ያደረጉ የተለያዩ ሀገር ዜጎች አሉ። አንዳንዶቹ ኢትዮጵያ ውስጥ እስከ ሶስት ትውልድ ድረስ ቆይተዋል። እነሱን በምን አይነት መልኩ እንደምናስተናግድ ግልጽ መመሪያ ንም ይሄ መመሪያ ያንን የሚፈታ ነው በጣም የተለመዱ ምሳሌዎች አሉ የሪቻርድ ፓንክረስት ቤተሰቦች አሁን ሶስተኛው ትውልድ ነው ለምሳሌ የነ ፕሮፌሰር አቢ ፎርድ እና ሌሎችም ሰዎች ከመካከለኛው ምስራቅ መጥተው ኢትዮጵያ ውስጥ ብዙ ጊዜ የቆዩ የየመን ተወላጆች አሉ ሶስት ትውልድ ነው አንዳንዶቹ ተጋብተዋል ተዋልደዋል ከሀገሬው ጋር ስለዚህ ያንን እልባት የሚያበጅ ውሳኔ ነው ሁለተኛው ቤተ እስራኤላውያን ከኢትዮጵያ ነቅለውን ይሄዱ ሲሄዱ በመደበኛ መንገድ አይደለም የሄዱት ኦፕሬሽን ሙሴ፣ ኦፕሬሽን ምን እየተባለ ነው ሄዱት። ስለዚህ በዚህ ምክንያት መደበኛ የሆነ የጉዞ ሰነድ የላቸው የትውልደ ኢትዮጵያውያን ሰነድ ጥያቄ ሲቀርብ አንደኛው ችግር የነበረው የመረጃ ችግር ነው። ስለዚህ ይሄኛውን ፈር ለማስያዝ የሚረዳ ውሳኔ ተደርጎ ሊወሰድ ይችላል። ሌላኛው ለረዥም ዓመታት በሀገራችን የቆዩ የራስታፋሪያን ማህበረሰብ አባላት አሉ እና ቤተሰቦቻቸው አሉ እነሱም ቢሆን በተመሳሳይ መንገድ ከኢትዮጵያ ጋር ያላቸውን ትስርድ በተመለከተ በሕግ ስርዓት እውቅና መስጠት ያስፈልጋል። በቆይታ አንዳንዶቹ ከኢትዮጵያውያን ጋር ተጋብተው ተዋልደዋል፣ ልጆቻቸውም አሉ። ስለዚህ እነዚህን መሰረታዊ ጥያቄዎች የሚመልስ መመሪያ ነው እየወጣ ያለው። ለሀገራችን ከፍተኛ አስተዋጽኦ ያደረጉ ዜጎች ምን መብት እንዳላቸው መቀመጥ ነበረበት ብለዋል አቶ መለስ። በሶስት ዘርፍ የተዘረዘሩት የውጭ ዜጎች የመብቱ ተጠቃሚ ሲሆኑ ከሚያገኟቸው ጥቅሞች መካከል ወደ ኢትዮጵያ ሲገቡ ቪዛ ለመጠየቃቸውና የመኖሪያ ፈቃድ የማያስፈልጋቸው መሆኑ ይጠቀሳል። ኢኮኖሚያዊ ማህበራዊና አስተዳደራዊ አገልግሎቶችን በመጠቀም ረገድ በውጭ ዜጎች ላይ በህግና መመሪያ ወይም በልምድ የተጣሉ ገደቦችና ልዩነቶችም አይመለከቷቸውም። ይሁን እንጂ የመምረጥና የመመረጥ መብት እንደማይኖራቸው ቃል አቀባዩ ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።